ማህደረ ዜና ከስድስት ዓመታት በፊት ፕሬዝደንት ባራክ ኦባማ በምዕራብ አፍሪቃዊቱ ሀገር ጋና ነበሩ። በዚያ ጉብኝታቸው የጋናን ምርጫና ዴሞክራሲያዊ ስርዓት አሞግሰው እንዲህ አሉ። አፍሪቃ ጠንካራ ሰው አትፈልግም። አፍሪቃ የምትፈልገው ጠንካራ ተቋማትን ነው። ያ ንግግራቸው ግን ለአንድ አፍሪቃዊ መሪ አልተዋጠላቸውም። ዊኪሊክስ በኋላ ይፋ ባደረጋቸው የዲፕሎማቲክ ግንኙነቶች የቀድሞ ጠቅላይ ሚኒስትር አዲስ አበባ በዛ ወቅት ይገኙ የነበሩትን የአሜሪካ አምባሳደር ዶናልድ ያማማቶን አግኝተዋቸው ነበር። እና ያማማቶ ለአለቆቻቸው ወደ አሜሪካ የላኩት ማስታወሻ ላይ መለስ ኦባማ ጋና ላይ የተናገረውን ነገር እንደሚቃወሙት እንደነገሯቸው ጽፈዋል። የቀድሞው የአዲስ ነገር ጋዜጣ ባልደረባ መስፍን ነጋሽ ነው አሁን ዋዜማ የተሰኘ የኢንተርኔት ሬዲዮ አዘጋጅና ሲቪል መብቶች ተከላካይ በተሰኘ የስዊድን የሰብአዊ መብት ተሟጋች ድርጅት የአፍሪቃ ቀንድና የምስራቅ አፍሪቃ ክፍል ኃላፊ ነው። የሚቃወሙትም የማይቃወሙትም ነገር እንደነበር ነው የተናገሩት። በኦባማ ንግግር አንዱ ያልተቀበሉት ነገር ግን ለልማት ዴሞክራሲ ያስፈልጋል የሚባለውን ነገር ለመረጋጋት ዴሞክራሲ ያስፈልጋል የሚባለውን ነገር ነው። ኦባማ ደግሞ እሱን ነበረ በጋናው ንግግራቸው ያደረጉት እና ኦባማ ያንን አይነት ንግግር ወይም ከሱ ንግግር ጋር የተያያዘ ነገር አዲስ አበባ ላይ ይናገራሉ ወይ ብዬ በጉጉት እጠብቃለሁ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ከተለዩ በኋላ አፍሪቃ የምትፈልገው ጠንካራ ተቋማት ነው ያሉት የልዕለ ሀያሉ አሜሪካ ፕሬዝደንት አዲስ አበባ ናቸው። አዲስ አበባ መንገዶቿን አጥባ ሰንደቅ ዓላማ ውለብልባ ፕሬዚደንት ባራክ ኦባማን በደመናማው የዕለተ እሁድ አመሻሽ ስትቀበል ከፍተኛ የጸጥታ ጥበቃና ፍተሻ ውስጥ ነበረች። የፕሬዚዳንቱ ጉዞ 122 ዓመታት በዘለቀው የኢትዮጵያና አሜሪካን ወዳጅነት በስልጣን ላይ ያሉ የምስራቅ አፍሪካውያን አገር የጎበኙ የመጀመሪያው ፕሬዝዳንት ናቸውና ታሪካዊ ነው። አገሪቱን ሲመራ የቆየው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አምስተኛውን አገራዊ ምርጫ 100% አሸንፏል። ተቃዋሚዎች በምርጫው ዴሞክራሲያዊነት ነጻና ፍትሐዊነት ላይ የመረረ ቅሬታ አላቸው። ፕሬዚዳንቱ ኢትዮጵያን ሲጎበኙ የኢትዮጵያ መንግስት የፕሬስ ነጻነትና የሲቪክ ማኅበራት እንቅስቃሴን በማፈን ይተቻል። እንደ ሂዩማን ራይትስ ዎች ያሉ የሰብአዊ መብት ተሟጋቾች እነዚህን ሁነቶች እያጣቀሱ የፕሬዚዳንቱን ጉብኝት ያጠይቃሉ። በሂዩማን ራይትስ ዎች የአፍሪቃ ክፍል ምክትል ኃላፊ ለሆኑት ሌስኪ ሌፍኮው ፕሬዝደንት ባራክ ኦባማ ኢትዮጵያን የሚጎበኙበት ጊዜ አጓጉል ነው። ዩናይትድ ስቴትስ የዴሞክራሲያዊ ነፃና ፍትሐዊ ምርጫ ደጋፊ ነች። ኢትዮጵያ ውስጥ በግንቦት በተካሄደው ምርጫ ገዢው ፓርቲ መቶ በመቶ የተወካዮች ምክር ቤት ወንበሮችን አሸንፏል። ስለዚህ ምርጫውን አስመልክቶ አሳሳቢ የሆኑ ጉዳዮች አሉ። ይህ በኢትዮጵያ ያለውን ሰፊ የጭቆና ሁኔታ የሚያሳይ ይመስለኛል። ጥያቄው ፕሬዝዳንት ባራክ ኦባማ በኢትዮጵያ ጉብኝታቸው ምን ያገኛሉ የሚለው ይሆናል። ኢትዮጵያ ጥበቃ በምትፈልገው የሰብአዊ መብት አያያዝ መሻሻል ላይ ፈቃደኝነትስ ያገኛሉ? to human rights reforms that Ethiopia desperately needs. የሌስኪ ሌፍኮን ጥያቄ የኢትዮጵያን ፖለቲካዊ ምህዳር የሚከታተሉ መንግስቱን የሚተቹ ሁሉ ይጋሩታል። የፕሬዚዳንቱ ጉብኝት በሰብአዊ መብት ተሟጋቾችና በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ ትችት ቢሰነዘርበትም ለኢትዮጵያ መንግስትና ደጋፊዎቹ ግን ትርጉሙ ሌላ ነው። ኢትዮጵያ ባለፉት ዓመታት ያስመዘገበችው እድገትና በክፍለ አህጉሩ የምትጫወተው ሚና በቀዳሚነት ይጠቀሳሉ። የአፍሪቃ የጸጥታ ጥናት ተቋም ተንታኝ የሆኑት አቶ ሀሌሉ ያሉሌ ለፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት መነሻ ሊሆኑ የሚችሉ ሶስት ጉዳዮች መኖራቸውን ይናገራሉ። አሜሪካ ከኢትዮጵያ ጋር ያላት የጠበቀ የሴኪሪቲ የደህንነት ግንኙነት እንዲሁም ኢትዮጵያ በክፍለ አህጉሩ ወይም በአህጉሩም ደረጃ ያላት ሚና ይመስለኛል ኢትዮጵያ በኢጋድ በአፍሪካ ሕብረት ውስጥ በተለያዩ የድርድርና የንግግር እንቅስቃሴዎች ውስጥ ያላት ሚና እንዲሁም የሰላም ማስከበር ላይ ያላት ቀዳሚ አመራር እና ሚና አንደኛው ይመስለኛል። ሁለተኛው ባለፉት አስር ዓመታት በተለይ ደግሞ ባለፉት አምስት ዓመታት ኢትዮጵያ በዓለም አቀፍ ሚዲያዎች የልማት አጋሮች ተብሎ በሚታሰቡ ሀገራት ትልቅ ኢኮኖሚ ለውጥ እያሳየች ነው የሚል አመለካከት አለ። ሚዲያውም ይህንን በጣም እየዘገበ ነበረ። ምናልባት ለዚህ ልማት ወይ ደግሞ አለ ተብሎ የሚታሰበው ዕድገት ጥቅና መጽትም ሊሆን ይችላል ብዬ አስባለሁ። በዛውም ተያይዞ ደግሞ የአሜሪካ ኩባንያዎች የቢዝነስ ሰዎች ኢትዮጵያ ውስጥ በንግድና በኢኮኖሚ ውስጥ እንዲሳተፉ ነገሮች ለማመቻቸትም ሊሆን ይችላል። ሶስተኛውና መጨረሻው የመጨረሻው ብዬ የማስበው እንግዲህ ደግሞ የኢትዮጵያ ቢዝነሱ የኢትዮጵያ ብቻ አይደለም። አዲስ አበባ የአፍሪካ ሕብረት መቀመጫ ነች። ስለዚህ የአፍሪካ ሕብረት ደግሞ ባለፉት አስር ዓመታት ደካማ ጎኖች ቢኖሩበትም ግን በብዙ ጉዳዮች ላይ በፊቱ በተሻለ የግጭት ማስወገድ፣ የግጭት መከላከል ላይ ያለው ንቁን ተሳትፎ እየጨመረ የአፍሪካ ህብረትን ላሳየው መነቃቃት ላሳየው በጎ ጅምር እውቅና መስጠትም ነው ብዬ አስባለሁ። የሶማሊያው አሸባብ ታጣቂ ቡድን ስጋት ከተጫናቸውና ለመፍትሄውም ደፋ ቀና ከሚሉ አገሮች አንዷ ኢትዮጵያ ነች። ከአሁን ቀደም በአሜሪካ እርዳታ ያን የውን እስላማዊ ፍርድ ቤቶች ኃይል የበታተነው የኢትዮጵያ መከላከያ ሰራዊት አሁንም በሶማሊያ ይገኛል። እንደ መስፍን ነጋሽ እምነት የፕሬዝዳንቱ ጉዞ ኢትዮጵያ ደህንነቷ የተጠበቀ ነው የሚል መልእክት ያስተላልፋል። የኦባማ ወደ ኬንያና ወደ ኢትዮጵያ መምጣት ፊትለፊትም ባይነገር አንዱ ትልቁ ለሁለቱ ሀገሮች ይሰጣል ተብሎ የሚገመተው ጥቅም ከዚህ ከደህንነት አኳያ ካየ ነው እነዚህ ሀገሮች ደህንነታቸው የተጠበቀ የአሜሪካን ሀገር መሪ እንዲሄድ የሚያስችል አይነት ነው የሚል አይነት መልእክት ለተለያዩ ሰዎች ለተለያዩ ቡድኖችና አካሎች ይልካል እና ይሄ ማለት የአሜሪካ ፕሬዚዳንት ሁልጊዜ የሚጎበኘው ሰላማዊ የሆኑትን ሀገሮች ብቻ ነው ማለት አይደለም። ኢራቅም አፍጋኒስታንም ሄዶ ያውቃል። ኦባማ ዲፕሎማቲክ ቋንቋው ለተለያዩ ወገኖች የተለያየ መልእክት ያስተላልፋል። በጥሩም በትችትም ማለት ነው። ፕሬዚደንት ባራክ ኦባማ ወደ ኢትዮጵያ ሲጓዙ ለሀገራቸው ኢትዮጵያና ምስራቅ አፍሪቃ አንገብጋቢ በሆኑ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። ሽብርተኝነት፣ ልማትና መዋለ ንዋይ ከኢትዮጵያ መንግስት ባለሥልጣናትና የአፍሪካ ህብረት ጋር ከሚወያዩባቸው ጉዳዮች መካከል ቀዳሚዎቹ ናቸው። በውጭ ሀገራት ለሚኖሩ ኢትዮጵያውያን ግን በመወያያ ጠረጴዛው ላይ ምንም ይነሳ ምን ጉብኝታቸው አያስፈልግም፣ እንዲያውም ቅቡልነትን የሚሰጥ ይሆናል ሲሉ ይተቻሉ። በአፍሪካ የጸጥታ ጥናት ተቋም የአስተዳደርና ሰብአዊ መብት አጥኚው ሴባስቲያን ጋቲሙ ግን ሁኔታውን በጥንቃቄ ማጤን ያሻል ሲሉ ይከራከራሉ። በኢትዮጵያ ያለው የዲሞክራሲ ሁኔታና ሀሳብን የመግለጽ ነጻነት በጣም ውስን ነው። ቢሆንም ከቀጣናው አኳያ በተለይም በደቡብ ሱዳንና ሶማሊያ ኢትዮጵያ የምትጫወተው ሚና ልንመለከት ይገባል። ኦባማን ወደ ኢትዮጵያ ከሚያስመጧቸው ጉዳዮች መካከል ጸጥታ ዋነኛው ነው። ለውይይት ከሚቀርቡባቸው ጉዳዮች መካከል ደቡብ ሱዳንና ሶማሊያን እንዴት ማረጋጋት ይቻላል? የኢትዮጵያስ ሚና ምን ይሆናል? የሚሉት ናቸው። በምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ አማካኝነት የሚካሄደው የደቡብ ሱዳን ድርድር አዲስ አበባ ላይ መሆኑን መዘንጋት የለብንም። ባራክ ኦባማ ጓዛቸውን ሸክፈው በኤርፎርስ ዋን ወደ አፍሪካ መንገድ ከመግባታቸው በፊት ሁማን ራይትስ ዎችና ፍሪደም ሀውስን ጨምሮ 14 የሰብአዊ መብት ተሟጋች እና መንግስታዊ ያልሆኑ ድርጅቶች በኬንያና ኢትዮጵያ ጉብኝታቸው ልብ ቢሏቸው ያሏቸውን ጉዳዮች ያሰፈሩበትን ደብዳቤ ጽፈው ነበር። በደብዳቤው ሁለቱ የምስራቅ አፍሪካ አገራት በብሔራዊ ደህንነት ስም መሰረታዊ ነጻነቶችን ይነፍገዋል፣ ይህ ደግሞ ዓለም አቀፍ ህግጋትን ከመጣስ ባሻገር ሽብርተኝነትን ለመዋጋት እንቅፋት ይሆናል ሲሉ ጽፈዋል። ሌስሊ ሌፍኮው ፕሬዝደንት ባራክ ኦባማ በኢትዮጵያ ጉብኝታቸው በሚያደርጓቸው ውይይቶች አስራ አራቱ የሰብአዊ መብት ተሟጋች ተቋማት ያነሷቸውን ትችቶች እንደሚመክሩባቸው ይጠብቃሉ። ፕሬዝደንት ባራክ ኦባማ በስብሰባዎቹ የተለየ አቋም ያንጸባረቃሉ ብዬ ተስፋ አደርጋለሁ። ግልጽ መሆን ያለበት የኦባማ አመራር ብቻ ሳይሆን ከእሳቸው በፊት የነበሩትም ትኩረታቸው ከኢትዮጵያ ጋር ያለው የጸጥታና የልማት ትብብር ነበር የሰብአዊ መብት ጉዳይ በዲፕሎማሲ የሚታይ ይሆናል ብለው ያስቡ ነበር። እውነታው ግን ባለፉት አስር ዓመታት በኢትዮጵያ ያለው የሰብአዊ መብት ይዞታ በአሳሳቢ ሁኔታ ሲያሽቆለቁል ተመልክተናል። በኢትዮጵያ ያለው የጸጥታ ሁኔታና የፖለቲካ ምህዳር በሰብአዊ መብት ጉዳይ ላይ እርስ በእርስ ተቆላልፈዋል። እንደ ኢትዮጵያ መንግስት ያለ የመናገርና የመሰብሰብ ነጻነትን በመከልከል ሰላማዊ፣ ሀብታምና የተረጋጋች ኢትዮጵያን እፈጥራለሁ የሚል ሌላ መንግስት ሊኖር አይችልም። እጅግ በጣም ውሱን አቀራረብ ነው። ከፕሬዝደንት ባራክ ኦባማ ጉብኝት የእርዳታና ብድር ስምምነቶች፣ ጸረ አሸባብና ሽብርተኝነት የሁለትዮሽ ዘመቻዎች ብቅ ሊሉ ይችላሉ። በኢትዮጵያ ያለውን የሰብአዊ መብት ይዞታ በተመለከተ የሚያደርጉትን ንግግር ወዲያው ለውጥ ባያመጣም ከፍ ያለ ትርጉም ይኖረዋል። መስፍን ነጋሽ። እንደዚህ አይነት ትልልቅ መሪዎች በተለይ እንግዲህ የአሜሪካን ሀገር መሪ በአንተው አገር ላይ ሆኖ አንተኑ የሚተችም የሚያሞግስም ነገር ሲናገር ትልቅ ክብደት ይሰጠዋል። ምክንያቱም ይሄ ፕሬዚዳንት የሚለውን ነገር እንደ አንድ ማረጋገጫ የሚወስዱ የተለያዩ አካሎች አሉ። ለምሳሌ አሁን ኦባማ አዲስ አበባ መጥቶ በኢትዮጵያ የሚታየውን የሰብአዊ መብት ጥሰት በተመለከተ የሚናገረው ነገር ትልቅ ትኩረት ይሰጠዋል። ኢትዮጵያ ውስጥ የሰብአዊ መብት ረገጣ እየተካሄደ እንደሆነ እውቅና እንደሚሰጥ የሚገልጽበት ንግግር ነው የሚሆነው እንጂ እሱ ስለተናገረ የሚፈታ ሰው ወይም የሚለወጥ ነገር ይኖራል ማለት አይደለም። አንደኛው እሱ ነው። ሁለተኛው ደግሞ እንደዚህ አይነት ንግግሮች የዲፕሎማቲክ ጫና የማድረጊያ መንገዶችም ናቸው ግን ሁላችንም እንደምናውቀው ደግሞ የዲፕሎማቲክ ጫና ወዲያውኑ ውጤት የሚያመጣ ነገር፣ ወዲያውኑ የሚሆን ነገር አይደለም በአብዛኛው። ስለዚህ እዚህ መጥቶ ስለ ጋዜጠኞች፣ ስለ ሰብአዊ መብት ተሟጋቾች፣ ስለ ፖለቲካ ታጋዮች፣ ስለታሰሩት፣ ስለሚንገላቱት፣ የሀገሪቱ የፖለቲካ ምህዳር እየጠበበ ስለመሆኑ፣ የሲቪክ ማህበራት እንደ ልብ የሚንቀሳቀሱበት ሁኔታ አለመኖሩ፣ እነዚህ የመሳሰሉትን ነገሮች ማንሳቱ በጣም በጣም ትልቅ ዋጋ ይኖረዋል ምክንያቱም አሁን ኦባማን ተከትሎ የሚመጣ የዓለም ትኩረት አለ። አሁን ስለ ኢትዮጵያ ምን እንደሚነጋገር በሚቀጥሉት ሶስት አራት ቀናት የሚወስነው አንዱ ኦባማ የሚናገረው ኦባማ የሚሄድበት ኦባማ የሚያደርገው ነገር ነው፣ አዲስ አበባ መጥቶ ማለት ነው። ስለዚህ የሚናገረው ነገር አለምም ስለ ኢትዮጵያ የሚሰማውን የሚያውቀውን ነገር በሚቀጥሉት የተወሰኑ ቀናት የሚወስን ነገር ነው። በጉብኝታቸው መርሃ ግብር መሰረት ፕሬዝደንቱ የፖለቲካ ፓርቲዎችን በተናጠል ባያናግሩም የማህበረሰቡ ተወካዮች የተባሉ ሰዎችን ያገኛሉ ተብሏል። በፕሬዝዳንትነት የስልጣን ዘመናቸው አራተኛውን ምናልባትም የመጨረሻውን የአፍሪቃ ጉብኝት ያደረጉት ፕሬዝደንት ባራክ ኦባማ በአፍሪቃ ህብረት ተገኝተው ንግግር ያደርጋሉ። በጉባኤው በስልጣን ወዳድነት ሙስናና፣ የሰብአዊ መብጥሰት የሚታሙት መሪዎች መታደማቸው አይቀርም። አገራቸውም ለህብረቱ የሰጠችው ትኩረት አነስተኛና እጅጉን የዘገየ ነው እየተባለ ይተቻል።